እስካሁን የሚሰራባቸውን የኢኮኖሚና የኑሮ ደረጃ መለኪያዎች በቀየረና ሁሉን ከዜጎች ከራሳቸው በመስማት ላይ በተመሰረተ ዘዴ ነው ጥናቱ የተጠናቀረው። በዲሞክራሲ በመልካም አስተዳደርና በኢኮኖሚያዊ ጉዳዮች ላይ ካተኮረው የጥናቱ ክፍል የተወሰነው ሰሞኑን በአዲስ አበባ ይፋ ተደርጓል። እስካሁን አምስት ዙር ጥናቶችን ይፋ ያደረገው መንግስታዊ ያልሆነው የምርምር መረብ አፍሮ ባሮሜትር እንደ አውሮፓውያን አቆጣጠር በ2014 እና በ2015 የተካሄደውን ስድስተኛ ዙር ጥናት ውጤት ከቀደሙት ጋር በማነጻጸር አብራርቷል። በዚህም መሰረት ባለፈው ዙር የተጠንዱ ያላቸውን 33 ሀገራት ሁኔታ ከአዲሱ ጥናት ጋር በማነጻጸር አቅርቧል። ኬፕ ቨርዲና ግብጽ በድህነት ቅነሳ የበለጠ መሻሻል ያሳዩ መሆናቸው ተጠቅሷል። ሞዛምቢክ፣ ቤኒን እና ላይቤሪያን በመሳሰሉት ደግሞ ድህነት መጨመሩ ነው የተመለከተው። ኢትዮጵያን ጨምሮ ሰላሳ ስድስት ሀገራት በዚህኛው ዙር ጥናት ተካተዋል። ሆኖም የኢትዮጵያው ሪፖርት ገና አልተጠናቀቀም። የአፍሮ ባሮሜትር ስራ አስፈጻሚ ዳይሬክተር ፕሮፌሰር ጅማ ቦዲ እንደሚሉት ለዚህ አንዱ ምክንያት ቃለ መጠይቅ የተደረገላቸው ኢትዮጵያውያን በሙሉ ነጻነት ምላሽ አለመስጠታቸው ነው። አጥኚዎቻችን መንግስታዊ ያልሆነ ድርጅትን እንደሚወክሉ የሚያሳዩ የተለያዩ መረጃዎች የነበሩ ቢሆንም መላሾቹ ከመንግስት እንደመጣን አድርገው አስበዋል ብለዋል። ይህ ደግሞ በጥናቱ ውጤት ላይ ተጽዕኖ እንደሚኖረው ፕሮፌሰር ጅማ ለቪኦኤ አብራርተዋል። መጠይቅ አስሞልተን ከጨረስን በኋላ ለመጠይቁ ምላሽ የሰጡትን ሰዎች መጠይቁን ያስሞላናችሁ ከየትኛው ድርጅት መጥተን ይመስላችኋል? ስንላቸው ከመንግሥት ይላሉ። ስለዚህ ይህ ለእኛ ችግር ይፈጥራል። ምላሾቹ የሚያምኑት መንግሥት እንደ ላከን ከሆነ በምላሾቻቸውም ወግ አጥባቂ ሲሆኑ ችግር እንዳይገጥማቸው በማሰብ ከፖለቲካ አንጻር ትክክል መሆን ሲፈልጉ ያ ችግር አለሁ። ስለዚህ የኢትዮጵያው ጥናት የዚህ ዐይነት በርካታ ምላሾች ያሉበት ነው። ምላሽ ሰጪዎቹ ከመንግሥት ነው የመጣችሁት የሚል እምነት የያዙበት ነው። ስለዚህ በዚህ መንገድ የተገኙትን የተወሰኑትን መረጃዎች እንደገና ማስላትና ማጠናከር እንደዚሁም ከሌሎች ሀገራት ጋር ማነጻጸር አለብን። ዜጎች አብዛኛውን መረጃ የሚያገኙት ከመንግሥት የመገናኛ ብዙኃን መሆኑም ከጥናቱ አካሄድ አንጻር በኢትዮጵያና በአንዳንድ የአፍሪካ ሀገራት የሚያጋጥም ችግር መሆኑን ፕሮፌሰር ጅማ አብራርተዋል። ዩ ኢንፎርሜሽን ሌላ መለኪያም እንጠቀማለን። ሰዎቹን መረጃ የምታገኙት ከየት ነው ብለን እንጠይቃለን። አሁንም ታዲያ ኢትዮጵያን ጨምሮ በበርካታ አካባቢዎች መረጃ የምናገኘው ከመንግሥት ራዲዮ ነው የሚል ምላሽ ይሰጣሉ። የእነዚህ ዐይነት ሀገራት ዜጎችም ከመንግሥት ሌላ የተለያዩ ዐይነት መረጃዎች ከሚገኙባቸው ሌሎች ሀገሮች ጋር ስታወዳድር ዜጎች የተለያዩ የመረጃ ምንጮች ወይም አማራጭ የመረጃ ምንጮች ከሚያገኙባቸው ሀገራት የምታገኘውን ግብአት ዜጎች ከመንግሥት ራዲዮ ብቻ መረጃ ከሚያገኙባቸው ሀገራት ከሰበሰብከው ግብአት ጋር ማወዳደር አትችልም። እነዚህ ከሚያጋጥሙን ፈተናዎች መካከል ናቸው። የአፍሪካ ሀገራትና የዜጎች የድህነት መጠን በተለያዩ ተቋማት በተለያዩ መለኪያዎች እንደሚጠና ፕሮፌሰር ጅማ አስታውሰዋል። እጅግ የተለመዱ ያሏቸው እነዚህ መለኪያዎች ግን የአፍሪካውያንን የኑሮ ደረጃ በተገቢ ሁኔታ አያሳዩም ባይ ናቸው። የተለመደው የድህነት መለኪያ የሀገሪቱን አጠቃላይ ሀብት በመውሰድና አገራዊ ገቢውን በማስላት አማካይ የዜጎችን ገቢን ማግኘት ነው። ይህ እጅግ የተለመደ መለኪያ ነው። ዛሬ ባደረግነው ገለጻ እንደሰማችሁት ብዙውን ጊዜ ዜጎች የሚኖሩትን ሁኔታ ይለካም። ከድህነት አንጻር በሁሉም ሊባል በሚችል ደረጃ ደግሞ ብሔራዊ የስታቲስቲክስ ድርጅቶች በግለሰብ ወይም በአባወራ ደረጃ ገቢውን፣ ወጪውን፣ ቅሪቱንና ለአገልግሎት ያላቸውን ቅርበት ለመለካት የቤት ለቤት ጥናት ያካሂዳሉ። እናም ይህንን ብሔራዊ የድህነት ሁኔታን ለማስላት ይጠቀሙበታል። በአፍሪካ የኢትዮጵያን አላውቅም። እንደዚህ በብሔራዊ የስታቲስቲክስ ድርጅቶች የሚካሄደው ጥናት ወጥነት በሌለው ሁኔታ ነው የሚካሄደው በተለይ አንዳንድ ሀገራት ለአስር ዓመታት እንደዚህ አይነት ጥናት አያካሂዱም ሲሉ ፕሮፌሰር ጅማ በማሳያነት ጠቅሰዋል። በተባበሩት መንግስታት ድርጅት የሚካሄደው የሰብአዊ ልማት ሪፖርትም የድህነትን ውጤቶች እንጂ ድህነትን ራሱን አይለካም ባይ ናቸው። አፍሮ ባሮሜትር እየሰራ ያለውም እነዚህን ክፍተቶች ለመሙላት እንደሆነ ጠቁመዋል። ከሁለት ወራት በፊት በዓለም ባንክ የተካሄደው ጥናትም በተለይ ከሳራ በታች ባሉ ሀገራት ያለው የድህነት መጠንና የሚነገረው የኢኮኖሚ እድገት አብሮ የሚሄድ እንዳልሆነ አመልክቷል። በአዲስ አበባ ይፋ የተደረገው ይሄው ጥናት እንዳለው ድህነት እየተነገረ ባለው የኢኮኖሚ እድገት መጠን አልቀነሰም። የድሃው ህዝብ ቁጥርም እንደ አውሮፓውያን አቆጣጠር በ1990 ከነበረው በ200 ሚሊዮን መጨመሩን ጥናቱ ጠቁሟል። እናም አፍሪካውያን በሚወራላቸው መጠን በሚነገረው ደረጃ ኑሯቸው አልተሻሻለም። እነዚህ ጥናቶች እንዳመለከቱት እንደነዚህ ጥናቶች የኢኮኖሚ እድገት ዜናዎችም ከድህነት ቅነሳው ደረጃ ጋር አብረው የሚሄዱ አይደሉም። እናም የአፍሪካን የድህነት መጠን የዜጎቿን ጓዳ ለማስላት አሁን ያሉት አካሄዶች ክለሳ ያስፈልጋቸው ይሆን? ከባለሙያ አስተያየት ጋር እመለስበታለሁ። ዲሞክራሲና መልካም አስተዳደርን እንደዚሁም ሌሎች ጉዳዮችን የተመለከተው የአፍሮ ባሮሜትር የሪፖርት ክፍል በተለያዩ የአፍሪካ ከተሞች ይፋ እንደሚደረግ ዋና ስራ አስፈጻሚው ተናግረዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።